The Voice of America. ለድምፃዊ ሀጫሉ ሁንዴሳ አዲስ አበባ ውስጥ መታሰቢያ ተደርጎለታል። ከትናንት በስቲያ ቅዳሜ በተካሄዱ ስነስርዓቶች ላይ የአዲስ አበባ ከተማ ምክትል ከንቲባ አቶ ታከለ ኡማና የኦሮሚያ ምክትል ፕሬዚዳንት አቶ ሽመልስ አብዲሳ ተገኝተዋል። ስነስርዓቱን የተከታተለችው ጸሐይ ዳምጠው ተከታዩን አጠናቅራለች። የኦሮሚያ ታዋቂ ድምፃዊ ሀጫሉ ሁንዴሳ የሚዘክር የሻማ ማብራት ሥነ ሥርዓት ባለፈው ቅዳሜ በአዲስ አበባ ከተማ ሸራተን ሆቴል ተካሂዷል። ሀጫሉ ሁንዴሳ ተገደለ ዛሬ አስራ አራተኛ ቀኑ ነው። የአርቲስቱን ሞት ተከትሎ አዲስ አበባን ጨምሮ ሌሎች የኦሮሚያ ክልል ከተሞች ብዙ ችግሮችን አስተናግደዋል። ይሁንና ባለፈው ቅዳሜ የአዲስ አበባ ከተማ መስተዳደርና የኦሮሚያ ክልል መንግስት በጋራ በመሆን ለአርቲስቱ መታሰቢያ የተለያዩ ዝግጅቶችን ከውኗል። ከተደረጉት መታሰቢያዎች መካከል ገላን ኮንዶሚኒየም ተብሎ የሚታወቅ አካባቢ ድምፃዊ ህይወቱ ያለፈበት አካባቢ ስለሆነ በዚህ ቦታ ላይ አንደኛና ሁለተኛ ደረጃ ትምህርት ቤት በሱ ስም ተሰይሟል። አራት ኪሎ አካባቢ ብሔራዊ ቤተ መንግስት አጠገብ ያለው ፓርክ አጫሉ ፓርክ ተብሎ የተሰየመ ሲሆን የመታሰቢያ ሀውልት በዚሁ ፓርክ ውስጥ እንዲቆምለት ተወስኖ መሰረተ ድንጋይ አበራ ከተማ ምክትል ከንቲባ ታከለ ኡማ በኦሮሚ ክልል ፕሬዝዳንት ሽመልስ አብዲሳ ተቀምጧል። በተጨማሪም ቅዳሜ ማምሻውን ላይ የሻማ ማብራት ስነስርዓትን ተከናውኗል። የአዲስ አበባ ከተማ ምክትል ከንቲባ ታከለ ውማ በዚህ ስነስርዓት ላይ ባሰሙት ንግግር ሃጫሉ የጀግንነት ምልክት ነው። ህይወት ሙሉ ለህዝቡ የኖረ ሰው ነው ብለዋል። አክለውም ገዳዮቹ ያቀዱት ሀገርን ማፍረስ ነው ግን ካምስሉም ተናግረዋል። አይናድንም አናረግሱ ሰውን ያረጋሱ ይበቃናል። የኦሮሞን ፖለቲካ የኢትዮጵያን ፖለቲካ አዳራሽ ውጭ ከርተ ብትጫወተው የምትፈልጉ ሰዎች የኦሮሞን ፖለቲካ የኢትዮጵያን ፖለቲካ ወደ ሜዳ ገታወቶ የምትፈልጉ ሰዎች እንመለከታለን። ሀገራችን ኢትዮጵያ ብዙዎች የግኖች መስዋዕት ተከፍሎ እዚህ ደርሷል። ህዝቦቿም እዚህ ደርሷል። ለሁላችን የምትበቃ ለሁላችን የምትሆን ሀገር

ሰው ነው። አጫሉ የነበረውን በነበሩ የሮሞ ብርሰብ ከባሌ ደኖች ከቤንጂ ጫካዎች ከችግሞ ከወንጌሳ ተራሮች የአራት ኪሎ የነበረ ወደ ማዕከል ያመጣ የሰውታ ሜዳውን የቀየረ በዚህም አመት የነበረው ትግል ወደ መቋጫ እንዲመጣ ያሳየ የአጫሉ አባት አቶ ሁንዴሳ ቦንሳ አጫሉ የኔ ብቻ አይደለም፣ የህዝብ ልጅ ነው፣ ሁላችንም ነው። እሱን ያጣ ነው አፋጣኝ ፍትህ ፈልጋለሁ ሲሉ ጠይቋል። የድምፃዊ አጫሉ ሁንዴሳ መታሰቢያ ስነስርዓት ላይ ባለቤቱ፣ የመዋጋሮቹ እና የተለያዩ የህብረተሰብ ክፍል ተሳታፊ ሆኗል። ለአሜሪካ ድምፅ ራዲዮ ፀሐይ አምጦኔ ከአዲስ አበባ።